የጸጥታ ኃይሎች ጨዋ በሆነው የኢትዮጵያ ሕዝብ ላይ ይተኩሳሉ፣ ይገድላሉ የሚሉ ተቃዋሚዎች ተጠያቂዎቹም የመንግሥት የፖለቲካ መሪዎች እንደሆኑ ይናገራሉ። እንዲህ ዐይነቱን ጥያቄ የሚያነሱት የነውጥ እንቅስቃሴው በቁጥጥር ስር መዋሉ ያልተመቻቸው ናቸው የሚለው ደግሞ የኢትዮጵያ መንግሥት ነው። በኢትዮጵያ ያሉ የተቃውሞ እንቅስቃሴዎችን ተከትሎ በተለያዩ አካባቢዎች የተወሰዱ የኃይል እርምጃዎችና የተገደሉ ሰዎች ጉዳይ እያነጋገረ ነው። ከአገራዊ የፖለቲካ ድርጅቶችና ተቋማት እስከ አህጉራዊና ዓለም አቀፍ ድርጅቶች የኢትዮጵያ የተቃውሞ እንቅስቃሴና ያስከተለው ጉዳት አሳሳቢ መሆኑን ቀጥሏል። ጉዳዩ አሳሰበን ያሉ የተለያዩ ወገኖች ያወጧቸው መግለጫዎች፣ ያስተላለፏቸው ጥሪዎች በተለይ አንድ ነገር ላይ አተኩረዋል። በተወሰደው እርምጃ በተገደሉ ሰዎች ቁጥር ላይ ድምዳሜ ላይ ከመድረስ የተቆጠበው የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ሁኔታው በአስቸኳይ እንዲጣራ ጥሪ አቅርቧል። ከቀሩት ተቋማትና ድርጅቶች የሚበዙት ግን መንግስት ከመጠን ያለፈ የኃይል እርምጃ መውሰዱን ገልጸዋል። በአገር ውስጥ ከሚንቀሳቀሱ የተቃዋሚ ፓርቲዎች አብዛኛዎቹም ይህንን አቋም ይጋራሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የጸጥታ ኃይሎቹ ያልተመጣጠነ የኃይል እርምጃ ለመውሰዳቸው ጥርጥር የላቸውም። ኦሮሚያ ውስጥ ከፍተኛ በደል እየደረሰ ነው። ኦሮሚያ ብቻም ሳይሆን ኮንሶ ላይ ያለቁት ሰዎች በጣም የሚያሳዝኑ ናቸው። ጸጥታ ኃይሎች ተኩሶ የገደሉት ነው። ይህን ህብረተሰብ ምንም ባልታጠቀው ህብረተሰብ መካከል እንደዚህ ወታደር ልኮ ማስገደል ማለት ምን ማለት ነው? አገራችን የሚያሳየው ምንድነው? በወታደራዊ ኃይል አገዛዝ እንጂ ሰላማዊ በሆነ ሁኔታ ላይ አይደለም ያለ ነው። መንግስት አለ ብለን የምንደመድመው በሰላማዊ መንገድ ሰላም በሆነ ሁኔታ ህዝብ የሚኖርበት በሰላም ወጥቶ የሚገባበት አገር ስኖር ነው። ይሄ በሌለበት ሁኔታ ላይ ነው አሁን ያለው እና የጸጥታ ኃይሉ የሚወስደው እርምጃ በጣም የከፋ የመረረ ህዝብን በጣም የሚያስደነግጥ አለሜን የሚያስደምም ነው በጠቅላላ እየተካሄደ ያለውና ስለዚህ ምንም ወታደሩ በጠቅላላው የሚወስደው እርምጃ ዘግናኝ ነው። ያገኙትን ይደበድባሉ እንዳይባብ ይቀጠቅጣሉ። አንድ ትልቅ ሰውን እንደገና በዱላ ደብድቡ እንዳይባብ ከተኛ በኋላ እዛ ላይ መምታት ምን ማለት ነው? ይህ ሰብአዊ የሆነ ሁኔታ ሁሉ እየተፈጸመ ነው። የጸጥታ ኃይሎች የሚተኩሱት ጨዋነቱ በተመሰከረለት ህዝብ ላይ ነው። የሚሉት ደግሞ የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ናቸው። በህዝብ ላይ መተኮስን የግድ የሚል ምንም አይነት ሁኔታ እንዳልነበረም ይናገራሉ። በጣም እርግጠኛ ሆኜ ነው የምነግርህ፣ አልነበረም። አንድ ሌላውን ተው ደግሞ ጥሩ፣ እነሱ በሚሉትም እኔ ልመንልህና እንሄድ፣ ስጋት የሆነ ነገር ቢፈጠርና ንብረት ውድመት ተደረሰ ቢባል ሰውን ያህል ጥቁር ነገር ንብረት ጋር እኩል ታያለህ እንዴ? በሰው ላይ እኮ ነው የምትተኩሰው እኮ ሰው እኮ ነው እየገደልክ ያለው። ንብረት ወደ ማብለህ ትተኩሳለህ እንዴ? ሰላማዊ የሆኑ ይሄ አድማ መበተኛ ሂደቶችን ነው መጠቀም ያለብህ። ውሃ መርጨትም ብያለሁ፣ ይሄ አስለቃሽ ጋዝን መጠቀም ብያለሁ፣ ሌላ ሌላ እና ጥይት መተኮስን ምን አመጣው ነው? እኛ የጸጥታ ኃይሎቹ ህይወት ራሱ አደጋ ላይ ነበር ይላሉ የመንግስት ባለስልጣናት። እራሳቸውን ለአደጋ እያጋለጡ ከታጠቁ ሰልፈኞች ጋር ነው የተጋፈጡት ይላሉ። እንግዲህ መንግስት የራሱን ዲፌንድ ለማድረግ ነው ይሄ ከሆነ፣ አሁን እኔ የለም አይደለም ብልህም መንግስት ነው ቢልህ እንግዲህ ወኔ ካለው መንግስት በገለልተኛ አካል እንዳጣራ ሲፍቀድ በቃ በገለልተኛ ካል ይጣራ። እኛም ስህተት ካለን ስህተታችንን አድሚት እናደርጋለን። መንግስትም ስህተት ካለ ውስጥ የምንቀበል ይሄን ካለ እውነት ወኔ ካለ በገለልተኛ ካል ይጣራ። ዞሮ ዞሮ ግን ሙሉ በሙሉ አሁን ላለው መተራመስ፣ አሁን ላለው ግድያ፣ አሁን ላለው የህዝብ ሮሮ፣ አሁን ላለው የህዝብ ለቅሶ፣ አሁን ላለው የህዝብ ዋይታ ተጠያቂ ስርአቱ ነው። የፖለቲካ መሪዎች የኢትዮጵያ መንግስት እንደዚህ አይነት አስተያየቶችን አይቀበልም። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት የጸጥታ ኃይሎቹ በህዝብ ላይ የሚደርሰው አደጋ እየከፋ እንዳይሄድ አድርገዋል። አንዳንድ የነበሩ ነውጦች አሉ። በሰላማዊ ሰልፍ ሰበብ የነበሩ እንቅስቃሴዎች አሉ። በዚህ ረገድም እነዚህ እንቅስቃሴዎች ከቁጥጥር እንዳይወጡ፣ በሰው ህይወት ላይ የሚደርሰው አደጋ እየከፋ እንዳይሄድ፣ የንብረት ውድመት እንዳይከሰት፣ አጠቃላይ የህብረተሰቡ ሰላም እንዳይናጋ በሚደረጉት እንቅስቃሴዎች ውስጥ ይህን ከማረጋጋት የህዝቡን ሰላም ከማስጠበቅ አኳያ ከፍተኛ ሚና ነው የነበራቸው ና በዚህ ረገድ ይህንን በቁጥጥር ስር ለማዋል በራሳቸው ባደረጉት እንቅስቃሴ ይህ ያልተመቻቸው ኃይሎች በትክክል አሉ፣ በግላጭ አሉ። ይህንን ቁጥጥር ስር ከማዋል አኳያ እንዲረጋጋ የማይፈልጉ ኃይሎች አሉ። በዘላቂነት እርስ በርስ እንድንናከስ፣ እርስ በርስ እንድንናቆር የማያባራ ብጥብጥ ውስጥ እንድንገባ የሚፈልጉ ኃይሎች ይሄ ሰላምና መረጋጋት እንዲመጣ አይፈልጉም ና በዚህ ረገድ የጸጥታ ኃይሉ ላይ የሚያነሷቸው አንዳንድ ጥያቄዎች አሉ። የተቃዋሚ ድርጅቶች ከእንደዚህ አይነቱ ሁኔታ ፖለቲካዊ ትርፍ ለማግኘት ይሯሯጣሉ ሲሉም አቶ መሐመድ ይሆነ ይችላሉ። ይሄ ፖለቲካ ትርፍ የሚገኝበት ጉዳይ አይደለም። ይሄ የሀገር ጉዳይ ነው፣ የዜጎች ጉዳይ ነው፣ የሰላም ጉዳይ ነው። በተለያዩ አካባቢዎች ላይ የተፈጠሩ ግጭቶች የማርገብ የማረጋጋት ከህብረተሰቡ ጋር ተነጋግሮ ችግሮችን የመፍታት በችግሮቹ ዙሪያ የጋራ መግባባት የመድረስ ህብረተሰቡ የመፍትሄ አካል ሆኖ ከመንግስት ጋር የመስራት ጉዳይ ዴሞክራሲውን የማስቀጠል ጉዳይ ሰላሙን አስተማማኝ የማድረግ ጉዳይ ነው የሚሆነው እንጂ በዚች አጋጣሚ የተወሰነች የፖለቲካ ትርፍ አገኛለሁ ብሎ የመንቀሳቀስ ጉዳይ አይደለም። እናም መንግስት ስለ ጉዳዩ የሚሰጠው መረጃ የሚጠቅሰው ማሳያ በፖለቲካ ድርጅቶች በኩል ካለው የተለየ ነው። የጸጥታ ኃይሎች በዚህ ግጭት ወቅት ያሳዩት ትዕግስት ከፍተኛ መሆኑን የገለጹት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት የሰማሁት በማለት ምሳሌም ጠቅሰው ነበር። አንድ ምሳሌ ትናንት የሰማሁት ነበር። አንድ ወጣት በጣም ገንፍሎ መጥቶ መሳሪያ የተሸከመ እንደዚህ ያለ ፖሊስ መጥቶ በጥፊ ይመታል። ፖሊሱ ግድ የለም ላሁኑ ተሸንፍ ያለሁ መሳሪያ ይዤ ያለው ግን አልመታም ከዛ አጠገቡ ያሉ ህዝቦች ናቸው ያንን ልጅ ወስደው ገርፈው የላኩት። በተመሳሳይ አገላለጽ የሰማሁት ሲሉ ጠቅላይ ሚኒስትሩ ካነሱት ተቃራኒ የሆነ ምሳሌ የጠቀሱት ደግሞ የቀድሞ የኢትዮጵያ ፕሬዝዳንትና በኋላም የተቃዋሚ መሪ ዶክተር ነጋሶ ጊዳዳ ናቸው። ከደንብ ዶሎ አንድ ወሬ የሰማሁት አርብ ማታ ሶስት ልጆች ቁጭ ብለዋል። 15፣ 16 ልጆች እና ወታደር ነው እዛ አካባቢውን የሚቆጣጠረው። እና ወታደሮችን ሲያዩ ይሻሻል አንዱ ሲሸሽ ይተኮስበትና ይገደላል። አልብማታ እነዚህን አይነት ሁኔታዎች ስታይ የሰው ነፍስ የሰው ዋጋ ምንድን ነው በዚህ ሀገር? እንደዚህ የሚሆን ከሆነ ደረሱ የተባሉ ጉዳቶችን በተመለከተ በተቃዋሚዎች የሚሰጠው መረጃ ከመንግስት ከሚሰጠው ምላሽ የተለየ ነው። እንዴት ይጣራ፣ በማን ይጣራ በሚለውም አይስማሙም። በሌላ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ ፍሬው ከአዲስ አበባ።